የኢትዮጵያ የስደት መንግስት አደራጅ ኮሚቴ በሚል ስም የተሰባሰቡ ኢትዮጵያውያን በቅርቡ አንድ የስልክ ጋዜጣዊ መግለጫ አዘጋጅተው ነበር። የመግለጫቸው ዓላማ የስደት መንግስት ምስረታ ሂደትና ተያያዥ ባሏቸው ጉዳዮች ላይ ማብራሪያ መስጠት መሆኑን አሳውቀው ራዲዮ ጣቢያችንን በጋበዙት መሠረት ሰለሞን አባተ በውይይቱ ላይ ተገኝቶ ነበር። የሚከተለውን ለዛሬ ፕሮግራም አዘጋጅቷል። ጋዜጣዊ ጉባኤው የተጠራው ባለፈው መስከረም አንድ ሁለት ሺህ ስምንት ዓመተ ምህረት ነበር። የዚህ የስልክ ጉባኤ አደራጆች ቀደም ሲል ባሰራጯቸው ጽሑፎች የኢትዮጵያ የስደት መንግሥት ምስረታ አስተባባሪ አባል ተቋማትና ድርጅቶች መካከል በዋነኛነት የሚጠቀሱት ድርጅቶች የኢትዮጵያ ብሔራዊ የሽግግር ምክር ቤትና የኢትዮጵያ ወጣቶች ብሔራዊ ንቅናቄ ነሐሴ 15 2007 ዓ ም የስደት መንግሥቱን የመመስረት ሂደት መጀመራቸውን ይፋ አድርገዋል ይላል። በመግለጫቸው የኢትዮጵያ የስደት መንግሥት የመጨረሻ ግብ ኢትዮጵያ ውስጥ የተረጋጋና ወደ ዘለቄታዊ ሰላም የሚያመራ ዲሞክራሲያዊ ሽግግር መሆኑን ማረጋገጥ ነው ብለዋል። አደራጆቹ በዚህ የስልክ ጋዜጣዊ መግለጫ ላይ ብዙ ሰው አውስትራሊያ፣ ቤልጅየም፣ ካናዳ፣ ዴንማርክ፣ ፈረንሳይ፣ ጀርመን፣ እስራኤል፣ ጣሊያን፣ ኬንያ፣ ሆላንድ፣ ኖርዌይ፣ ደቡብ አፍሪቃ፣ ስዊድን ስዊትዘርላንድ እንግሊዝና ዩናይትድ ስቴትስ ላይ መጋበዙንና መሳተፉንም አዘጋጆቹ ገልጸዋል። ጋዜጠኞችም ተገኝተዋል። ጥያቄዎችንም አንስተዋል። አራት ሰዓት ያህል የፈጀ የስልክ ጋዜጣዊ መግለጫና ውይይት ነው የተካሄደው። ማብራሪያና መልስ የሰጡት የኢትዮጵያ የሽግግር ምክር ቤት የሚባለው ድርጅት ሊቀመንበር ለንደን የሚኖሩት አቶ ስለሺጥላሁንና የኢትዮጵያ ወጣቶች ብሔራዊ ንቅናቄና የአደራጅ ኮሚቴው የህዝብ ግንኙነት ኃላፊ መሆናቸው የተገለጸው አቶ ስዩም ወርቅነህ ናቸው። ስለ መሪዎቹ ማንነት በሌላ አጋጣሚ እናስተዋውቃችሁ። በዚህ የመጀመሪያ ክፍል ላይ ግን መሪዎቹ የስደት መንግስት ምንድን ነው? ምን ማለታችሁ ነው? ለምንስ አስፈለገ? የሚሉ ጥያቄዎች ቢኖሯችሁ በሚል የሰጧቸውን ማብራሪያዎች ጥቂት እናነሳሳ። በቅድሚያ መስመሩን እንዲይዙ የተጋበዙት የህዝብ ግንኙነት ኃላፊው አቶ ስለሽጥላሁን ነበሩ። ሁላችሁም እንኳን ደህና መጣችሁ። የኢትዮጵያ ብሔራዊ ሽግግር ምክር ቤት በኢትዮጵያ ያለው ስርዓት በአጭሩ ዝርዝሩ ሳንገባ ሳውዝ አፍሪካ ከነበረው ኤትኒክን መሰረት ያደረገ የአፓርታይድ አገዛዝ ነው ብሎ ያምናል። ይህ የአፓርታይድ አገዛዝ መወገድ አለበት ወይም በሂደት መገደድ አለበት ብሎ ያምናል። ሁለተኛው ነገር ደግሞ የኢትዮጵያን፣ የሀገሪቷን ተጨባጭ ሁኔታ፣ ያለፉትን ዘመናት ታሪካችንን፣ የሌሎች አገሮች ጥቅምና ፍላጎትን ከግንዛቤ ስንጨብጥ አሁን ያለውን የተመሰቃቀለ ሁኔታ ስናይ አደጋ አለ ብለን እናምናለን። ስለዚህ ኢትዮጵያ ከሁሉ በፊት ወደ ሽግግር ማምራት አለባት። ያ ሽግግር ሁሉን አቀፍ ህዝባዊ የሽግግር መንግስት መሆን አለበት። ያ በሚሆንበት ጊዜ ዘላቂ የሆነ እውነተኛ የዲሞክራሲያዊ ስርዓት እንዲመሰረት ያደርጋል ማለት ነው። ቁልፉ ነገር እንግዲህ ስርዓቱ መወገድ ወይም መገደድ አለበት። ይሄ ሂደት ምንድን ነው ሊያመጣ የሚችለው የሚለውን ነገር ከግንዛቤ የአንድ ሳንቲም ገጽታዎች ናቸው ምንላቸው ስርዓቱን ማስወገድ እና መተካት የሚነጣጠሉ ነገሮች አይደሉም። ከዛ አንጻር ደግሞ በሁሉ አቀፍ ህዝባዊ ሽግግር መንግስት መተካት አለበት ብለን እናምናለን እና ወደ እውነተኛ ዲሞክራሲ ስርዓት ልናመራ የምንችለው የዘመናት ታሪካችን ወደ ኋላ አስቀምጠን ለአንዴና ለመጨረሻ ዘላቂ የሆነ የዲሞክራሲ ስርዓት ልንገነባ የምንችለው በዚህ ሂደቶች ውስጥ ካለፍን ነው። እና እነኚህ ሂደቶች ለነገ የሚቀመጡ ሳይሆኑ እነኚህ ሂደቶች ላይ የጋራ ስምምነት ላይ ደርሰን የኢትዮጵያ ኃይሎች የተፈለገውን ስልት የትግል ስልት ሊያደርጉ ይችላሉ። የትግል ስልት ሌግዘሪ ነው። ሊያጣላንም ሊያለያየንም አይችልም። ግን ሰላማዊ ትግሉም እንበለው ትጥቅ ትግሉም ህዝባዊ ቢተኝነቱም መናበብ መቀናጀት ይችላል። ይሄ ባልሆነበት ሁኔታ በልዩነታችን በዚህ በአፓርታይድ ስርዓት እየተገዛን እንቀጥላለን ማለት ነው። ከዚህ ጭብጥ በመነሳት ሽግግር ምክር ቤቱ ከተቋቋመበት ጊዜ ጀምሮ በጣም መጠነ ሰፊ የሆኑ ትላልቅ የምክክር ጉባኤዎች አዘጋጅቷል። ሲመሠረትም በምክክር ነው የተመሰረተው። በራሳችን እንቅስቃሴ በራሳችን ወጪ የተለያዩ አዳራሾችን በመከራየት የተለያዩ ድርጅቶችን በመጋበዝ ስርዓቱን በማስወገድና በመተካት ደረጃ ያላቸውን የአማራጭ ሀሳብ እንዲያቀርቡ ሞግተናል፣ እንጌጅ አድርገናል። አቶ ስለሺ ጥላሁን ድርጅታቸው ሌሎችን ለማሰባሰብ አድርጌያቸዋለሁ የሚላቸውን ተከታታይ ጥረቶች ተናግረዋል። በአመራር ደረጃ ግን የወጣቶች የወሳኝነት ሚና ሊሰፋ ይገባል ባይናቸው ሽግግር ምክር ቤቱ ወጣቱ ኢምፓወር መሆን አለበት። ያለፉት ስልጣኑን የተቆጣጠሩትን ተቃዋሚዎችንም ስንመለከት ከየሀፓ ጊዜ ጀምሮ ወጣቱ ነበር ትልቅ እንቅስቃሴ የሚያደርገው እና አሁን በመሪነት መንቀሳቀስ አለባቸው በሚል በጣም በቅርርብ የኢትዮጵያ ወጣቶች ብሔራዊ ንቅናቄ የኢትዮጵያ ብሔራዊ ሽግግር ምክር ቤት እጅና ጓንት ሆኖ እየሰራ ነው። ለመሆኑ የስደት መንግስት ምንድን ነው? ለምንስ ያስፈልጋል? አቶ ስለሽ ይቀጥላሉ። ለህዝብ ይፋ ያደረግነው ይህን ሂደት ስንጀምር ስርዓቱን በማስወገድ እና በመተካት ደረጃ የአማራጭ ኃይል በጣም አስፈላጊ እንደሆነ ይህ አማራጭ ኃይል አማራጭ ኃይል ስንል የኢትዮጵያ ህዝብ ብሎም ለዓለም አቀፍ ህብረተሰቡ አማራጭ የሚሆን ኃይል ያ የአማራጭ ኃይል እስከዛ ድረስ ያልተሞከረው የስደት መንግስት ነው የሚል ኢንፋክት ይሄ ሀሳብ እንደውም መከናወን ያለበት ዘግይቷል። በቅንጅት ጊዜ ያ ጅማሮ ተጀምሮ ቢሆን ኖሮ ምናልባት በአሁኑ ሰዓት አንድ ጭብጥ ላይ መድረስ እንችል ነበር፣ ብዙዎቹ አደረጃጀቶች አልሰሩም ብለዋል። በዚህ ውይይት ላይ ለመሆኑ አልሰሩም ያላችኋቸው አደረጃጀቶች አለመስራታቸውን እንዴት አወቃችሁ? ያደረጋችኋቸው ጥልቀት ያላቸው ምርምሮችና ጥናቶች አሉ? እናንተ ከነበሩት ውህደት፣ ጥምረት፣ ቅንጅት፣ ኅብረት ወዘተረፈ በምን ትለይ ያላችሁ? ወይስ ሌላው እነርሱን መሰል ድርጅት ናችሁ? የገንዘብ ምንጫችሁስ ምንድን ነው? ደግሞስ ኢትዮጵያ ውስጥ በሰላማዊም ሰላማዊ ባልሆነም መንገድ እየታገለ መስዋዕትነት እየከፈለ ነው ያላችሁት ሰው እያለ እናንተ አውሮፓና አሜሪካ ላይ ሆናችሁ የስደት መንግስት እንመሰረታለን ስትሉ እኛ በከፈልነው መስዋዕትነት ስልጣን ሊይዙ ነው ብትባሉ ምን ትላላችሁ? እውቅናስ እንደምንና ከማን በምን መስመር ታገኛላችሁ? ብዙ ብዙ ጥያቄዎች ተነስተዋል። ከተሳታፊ ጋዜጠኞች አቶ ስለሽና አቶ ስዩም መልሶቻቸውን እና ማብራሪያዎቻቸውን ቀጥለዋል። በሌላ ዝግጅት እንመልሳለን።